የአሜሪካ ድምፅ ራዲዮ ጣቢያ ነው። ምርመራ ጀምራን ወደ ማጠናቀቁ ነው። በከፊል ማለት እያንዳንዱ እነዚህ ሰዎች የሰሯቸውን ወንጀሎች መርምረን ለመጨረስ አሁን በጣም ብዙ ጊዜ ይወስዳል። ምንም አያጠየቅ ከመጀመሪያው ፌዴራል ጠቅላይ አቃቤ ሕግ የሙስናና የተደራጁ ወንጀል ጉዳዮች ምክትል ጠቅላይ አቃቤ ሕግ አቶ ፍቃዱ ጸጋ ናቸው። የዚህንም ዝርዝር ይዘናል። ዜናውን ተከትሎ በመጽሔቱ ክፍለ ጊዜ ይቀርባል። ጤና ስጥልን እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሰኞ ጥር 24 2013 ዓ ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከእለቱ ዜና አቅራቢ ቆንጅታየ፣ ከቴክኒክ አቀናባሪው ንጉሱ ታምሬ፣ ከእለቱ ዋና አዘጋጅ ሰለሞን አባትና እንዲሁም በያሉበት ሆነው የዕለቱን ዝግጅቶች ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና። ጤና ይስጥልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችው ቆንጂት ታዬ ነኝ። እነ አቶ ጃዋር መሐመድን ችሎት ለመከታተል ቢጫ ለብሰው ልደታ ፍርድ ቤት ተገኝተው የነበሩና ፖሊስ ያሰራቸው ከሰማንያ በላይ ሰዎች መለቀቃቸው ተገልጿል። አሳሪዎቹ ልደታ መጀመሪያ ደረጃ ፍርድ ቤት ቀርበው መፈታታቸውን አክሎ ሙክታር ጀማል ተከታዩን ዘገባ አስታ። ፖሊስ በቁጥጥር ስር ካዋላቸው ውስጥ አስር የሚሆኑ ፍርድ ቤት ማቅረቡን እና ጉዳዩን የተመለከተው የልደታ መጀመሪያ ደረጃ ፍርድ ቤት በዋስ እንዲፈቱ መወሰኑን ከታሳሪዎቹ አንዷ መሰረት ዕዳ ባለቤው ይገልጻለች። ወደ ዘጠና የሚሆኑ ሰዎች በአንድ ቀን ቢጫ ልብስ በመልበሳቸው ብቻ እዛ እስር ቤት ለተወሰነ ሰዓትም የቆዩ ቀኑ ሙሉ የቆዩ ማታ ላይ የተለቀቁም ነበሩ። በማግስቱም የተለቀቁ ነበሩ። በሶስተኛ ቀን ከአርባ ስምንት ሰዓታት በኋላ ፍርድ ቤት አቅርበውን ክስ መሰረቱብን ማለት ነው። ይህም ቢጫ ልብስ ለብሶ ፍርድ ቤትን ለማወቅ ተደራጅተው በመምጣት የተያዙ ናቸው በማለት ነው ያቀረቡት። ስለዚህ ያጠፉት ነገር አለ ወይ? ቢጫ በመልበሳቸው የተፈጠረ ሁከትስ ብጥብጥስ ነበረ ወይ ብሎ ዳኛው ሲጠይቃቸው፣ አይ ምንም አልተፈጠረም አሉ። ስለዚህ ምን ችግር አለው ተደቢ ለብሶ ማለታቸው ነው የሚለውን ነገር አነሱ እና ተጨማሪ አስራ አራት ቀናት ይሰጠንና ምርመራ እናድርግ ብሎ ፖሊስ መሰረት፣ አስራ አራት ቀን ምንም አይፈይድም አንድ ቀን ሰጣችኋለሁ፣ በአንድ ቀን ውስጥ አጣርታችሁ ያለውን ነገር እንድታቀርቡ ማለት ፍርድ ቤቱ ባዘዘው መሰረት በማግስቱ አቀረቡም ማለት ነው። ችግር እስካልተፈጠረ ድረስ መብታቸው ነው በማለት የዋስ መብታችን እንዲጠበቅ በጠየቀው መሰረት የኛ ጠበቃ ማለት ነው አቶ ከደር ቡሎ የዋስ መብት ተጠብቆልን ለአስራችንም ወጣን ማለት ነው። መሰረት እንደገለጸችው ቢጫ ለብሰን ፍርድ ቤት የሄድነው ነው ለታሳሪዎች አጋርነት ለማሳየትና የፍትህ ሂደታቸው እንዲፋጥን ኦሮሞ የለው ሙቭመንት ወይንም የኦሮሞ ቢጫ እንቅስቃሴ ተብሎ የተሰየመ ሰላማዊ እንቅስቃሴ ነው ብላለች። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። አንት እሁድ ሶማሊያ ዋና ከተማ ሞቃዲሾ የሚገኝ ሆቴል ውስጥ በተፈጸመው ጥቃት የሞቱት ሰዎች ቁጥር 15 ደረሰ። ቢያንስ 20 ሰዎች መቁሰላቸውን ፖሊስ እና የሕክምና ባለስልጣናት አስታውቀዋል። ከተገደሉት መካከል አራቱ አጥቂዎቹ ራሳቸው መሆናቸውን የጸጥታ ባለስልጣናት አመልክተዋል። እንፈኛ ታጣቂው ቡድን አልሸባብ ለጥቃቱ ኃላፊነት ወስዷል። አፍሪክ ሆቴል በተባለው ና በሞቃዲሾ ከሚገኙ ታዋቂ ሆቴሎች አንዱ በሆነው መኪና ላይ የተጠመደ ቦምብ ከፈነዳ በኋላ የመንግስት የጦር ሰራዊት መለዮ ልብስ የለበሱ የአልሸባብ ታጣቂዎች ገብተው ተኩስ ከፍተዋል። ከተገደሉት መካከል አንዱ በጡረታ ላይ ያሉ ጄኔራል ኑር ጋላል ና ከውጭ ሀገር ሄደው ሞቃዲሾ የጫጉላ ሽርሽር ላይ የነበሩ ሙሽሮች እንዳሉባቸው ነው የተመለከተው። በጥቃቱ ከተረፉት መካከል የቪኦኤው ዘጋቢ አብዲካፊ ዩሱፍ ከፍንዳታው በኋላ ሆቴሉ በጥቁር ጢስ ሲታፈን ነፍሳችንን ለማዳን ስንሯሯት ከፎቅ ላይ ይዘሉ የነበሩ ሰዎች አይቻለሁ ብሏል። የሶማሊያ ፕሬዚደንት ሞሐመድ አብዱላሂ ፋርማጆ ና ጠቅላይ ሚኒስትሩ ሞሐመድ ሁሴን ሮብሌ ጥቃቱን አውግዘዋል። የጸጥታ ኃይሎች በሆቴሉ ከአጥቂዎቹ ጋር የነበረው ፍጥጫ ከሰባት ሰዓታት በኋላ ሙሉ በሙሉ በቁጥጥር እንዳዋሉት የጸጥታ ባለስልጣናቱ አስታውቀዋል። የዓለም የምግብ ፕሮግራም የእርስ በርስ ጦርነት በተቀሰቀሰበት በሱዳን ዳርፉር ግዛት ለሚገኙ ተፈናቃዮች የሚሰጠውን የምግብ እርዳታ በአስር ሺህ ቶን ለማሳደግ ማሰቡን አስታውቋል። ሊሳ ሽላይን ከጄኔቫ ያጠናቀረችውን ሪፖርት ደረጀ ደስታ ያቀርበዋል። የተባበሩት መንግስታት ድርጅቶች በሱዳን ዳርፉር በአረብና ማሳሊት ነገዶች መካከል ባለፈው ወር አጋማሽ በተፈጠረው ግጭት 250 ሰዎች ሲሞቱ 100000 የሚሆኑት ደግሞ መፈናቀላቸውን አስታውቀዋል። የዓለም ምግብ ድርጅት እንደሚለው 70 ሺህ የሚሆኑ ተፈናቃዮች ከዳርፉር መዲና ኤልጀኒና ከተማ ወጣ ብለው በሚገኙ ሰባ የመጠላከያ አምፖች ውስጥ ተጠልለዋል። የምግብ ድርጅቱ ቃል አቀባይ ቶምሰን ፈሪል እንደሚሉት ስደተኞቹ እጅግ የተዳከሙና በምግብ እጥረት የተነሳ እየተሰቃዩ ነው። ተፈናቃዮቹ በአብዛኛው የማሽላ እህል የሚታደላቸው ሲሆን ምግብ ማብሰል ሳያስፈልጋቸው ፈጣን ምግቦችንና ውሃ በተለይ ለሕፃናት ደግሞ እንደ ብስኩት ያሉ ኃይል ሰጪ ምግቦች እንደሚሰጣቸው ቃል አቀባዩ ተናግረዋል። በአካባቢው የሚካሄዱ የእርስ በርስ ግጭቶች እየተባባሱ መሄዳቸው ያሳሰባቸው መሆኑን የገለጹት ቃል አቀባዩ ከኅዳር እስከ ጥር ድረስ የነበረው ወቅት በተለይ ለገበሬዎቹ ዘር የመዝሪያ ጊዜ እንደነበረም ጠቅሰዋል። ይህም የግብርናውን ሂደት የሚያስተጓጉል በመሆኑ የተፈጠረው ግጭት ጊዜያዊ እንኳ ቢሆን ለረጅም ጊዜ የሚቆይ ችግር እንደሚፈጥር ተናግረዋል። ከብዙ ጊዜም በኋላ ገበሬዎቹ ወደ ማሳዎቻቸው ሊመለሱ የሚችሉበት እድል አለ ቢባልም ወደ ግጦሽና ውሃ ቦታዎች መሄድ የሚኖሩባቸው ከብቶች ግን በወቅቱ ካልተወሰዱ በህይወት ሊቆዩ የሚችሉበት ሁኔታ አለመኖሩን ባለስልጣኑ ተናግረዋል። የዓለም ምግብ ድርጅት ሁኔታውን እየተከታተለ የምግብ አቅርቦት እርዳታውን እንደሚጨምር በማስታወቅ ግጭቱ በአስቸኳይ የሚቆምበትን ሁኔታ እንዲኖር አሳስበዋል። ያ ካልሆነ ግን በረሃብ የሚጠቃው ሰው ቁጥር እጅግ የበዛ ይሆናል ብለዋል። የደቡብ ሱዳን የብሔራዊ አንድነት የሽግግር መንግስት በሰላም ስምምነቱ መሰረት ከአፍሪካ ህብረት ጋር የጋራ የፍትህ ችሎት ለማቋቋም መወሰኑ ያስደሰታቸው መሆኑን የህብረቱ ኮሚሽን ሊቀመንበር ሙሳ ፋኪ መሐመት አስታውቀዋል። በደቡብ ሱዳን እንደ አውሮፓውያን አቆጣጠር በ2013 ዓ.ም ከተቀሰቀሰው ግጭት ተከትሎ በሀገሪቱ በስፋት የሰብአዊ መብት ጥሰት መፈጸሙን የሚገልጹ ሪፖርቶች ከወጡ በኋላ አህጉራዊው ህብረት በቀድሞ የናይጄሪያ ፕሬዚደንት ኦሉሴጉን ኦባሳንጆ የሚመራ መርማሪ ኮሚሽን እንዲቋቋም ማዘዙ የሚታወስ ነው። ኮሚሽኑ ታዲያ የመጨረሻ ሪፖርቱን በ2015 ዓ ም አቅርበዋል። ሙሳ ፋኪ መሐመድ ትናንት ባወጡት መግለጫ በብሔራዊ የፍትህ ስርዓቱና በአፍሪካ ህብረት ትብብር ተቋሙ እንዲመሠረት የተደረገው ውሳኔ የፍርድ ቤቱ ምስረታ ሂደት መጓተቱ እንዲያበቃ ይረዳል ብለዋል ለመላ ደቡብ ሱዳናውያን ተጠያቂነት፣ እርቀ ሰላምና ፍትህ እንዲያገኙም ያደርጋል ነው ያሉት። በሌላ በኩል በሂዩማን ራይትስ ዋች የደቡብ ሱዳን ተመራማሪ ኒያሞ ቱትፐት የደቡብ ሱዳን መንግስት የወሰደውን ውሳኔ የሚቋቋመው የፍትህ ችሎት ሙሉ በሙሉ እንዲሰራ ተጨባጭ እርምጃ ይወሰዳል ወይ ከሚለው ጥያቄ ጋር በንቃት መከታተል ያስፈልጋል ሲሉ አሳስበዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በሚያንማር የጦር ሰራዊቱ ዛሬ የመንግስቱን ስልጣን መቆጣጠሩ ተገልጿል። እርምጃው የዚያችን ሀገር ለጋ የዲሞክራሲ ሽግግር ሂደት ቢያንስ በአስር ዓመት ወደኋላ የሚመልስና ከሩሲያና ከቻይና ጋር ያላትን አስቀድሞም እያደገ የመጣውን ግንኙነት ይበልጡን እንደሚያጠብቀው ተንታኞች ይናገራሉ። የሚያንማር የጦር ኃይል በሀገሪቱ ርዕሰ ብሔርነት የሚታወቁትን አውንግ ሳን ሱ ቺን ጨምሮ በርካታ ዋና ዋና የብሔራዊ ዲሞክራሲ ሊግ ፓርቲ መሪዎችን በቁጥጥር ስር አውሏል። በማስከተልም ለአንድ ዓመት የሚጸና የአስቸኳይ ጊዜ አዋጅ አውጇል። የጦር ኃይሉ ባለፈው አመት በተካሄደው ብሔራዊ ምርጫ በብዛት የማጭበርበር ተግባር ተፈጽሟል ብለን ያቀረብነው ስሞታ ምላሽ አላገኘም ማለቱ ተገልጿል። ባለፈው እንደ አውሮፓውያን ህዳር ስምንት በተካሄደው ምርጫ ብሔራዊ የዲሞክራሲ ሊግ ፓርቲው የጦር ሰራዊቱ ወገን የሆነውን የአንድነትና የልማት ፓርቲ አሸንፎ ለሁለተኛ የስልጣን ዘመን በከፍተኛ የድምፅ ብልጫ ተመርጧል። ዓለም አቀፍና የአገር ውስጥ ታዛቢዎች በምርጫው እንዳይሳተፉ የተደረጉ አሉ በማለትና የምርጫው ኮሚሽንም አድላዊ ተግባር ፈጽሟል የሚል አቤቱታ ቢያሰሙም፣ ይፋ የተደረገው የድምፅ ቆጠራ ውጤት ግን የመራጩን ፍላጎት የሚያንጸባርቅ እንደሆነ በስፋት ተስማምተውበታል። የተባበሩት መንግስታት ድርጅት እና በርካታ መንግስታት የሚያንማር የጦር ኃይል የወሰደው እርምጃ እንዳሰጋቸው ገልጸው ያሰራቸውን የፖለቲካ መሪዎች እንዲለቅ ጠይቀዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ በቃል አቀባያቸው በኩል ባወጡት መግለጫ የሀገሪቱ ምክር ቤታዊ የሥራ አስፈጻሚ እና የፍትህ ዘርፉ ስልጣን ሙሉ በሙሉ ወደ ጦር ኃይሉ መዛወሩ እጅግ አሳስቦናል ብለዋል። ድርጊቱ የሚያንማርን የዲሞክራሲ ለውጦች ከባድ ጉዳት የሚያስከትልባቸው ነው ብለዋል። በዋሽንግተን የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በበኩላቸው ዩናይትድ ስቴትስ የሚያንማር ህዝብ የዲሞክራሲ የነፃነትና የሰላም እንዲሁም የልማት ፍላጎቱ እንዲሳካ አብራ ትቆማለች ብለዋል። የጦር ሰራዊቱ የወሰደውን እርምጃ በአስቸኳይ እንዲቀለብስም እንጠይቃለን ብለዋል አንቶኒ ብሊንከን። ዋይት ሀውስ ባወጣው መግለጫም ዩናይትድ ስቴትስ በቅርቡ የተካሄዱትን የምርጫ ውጤቶች ለመቀየር ወይም የሚያንማርን የዲሞክራሲ ሽግግር ለማሰናከል የሚደረግ ማናቸውን ሙከራ ትቃወማለች ብሏል። አስከትሎም የተወሰደው እርምጃ ካልተቀለበሰ በተጠያቂዎቹ ላይ እርምጃ እንወስዳለን ሲል አሳስቧል። ስለ ጉዳዩ ለፕሬዝደንት ጆ ባይደን ገለጻ የተደረገላቸው መሆኑንም መግለጫው ጨምሮ አመልክቷል። የአውሮፓ ህብረት፣ ብሪታንያ፣ አውስትሬሊያ፣ ህንድ እና ሲንጋፖርም ሁኔታው እንዳሳሰባቸው ገልጸዋል። በሚያንማር ዋና ዋና የኢኮኖሚ አጋሮች አንዷ የሆነችው ቻይና በበኩሏ ስለተፈጠረው ጉዳይ ገና መረጃ እያሰባሰብኩ ነኝ ብላለች። በዓለም አቀፍ የኮቪድ-19 ዜና ኮሮና ቫይረስ መጀመሪያ የተቀሰቀሰባትን የቻይናዋን ሁቤ ክፍለ ግዛት የቫይረሱን አመጣጥ እየመረመሩ ያሉት የዓለም የጤና ድርጅት ሳይንቲስቶች ዛሬ የክፍለ ሀገሯን የበሽታ መቆጣጠሪያ ማዕከል ጎብኝተዋል። ማዕከሉ ቫይረሱ እንደተቀሰቀሰ የነበረው አያያዝ ምን ይመስል እንደነበረ ቁልፍ መረጃ ያለው እንደሆነ ነው የተጠቆመው። የዓለም የጤና ድርጅት ሳይንቲስቶች የሁቤ ክፍለ ግዛት የበሽታ ቁጥጥር ማዕከሉን ስለመጎብኘታቸው ቻይና በዝርዝር ምንም አልተናገረችም። ቡድኑ አባል የሆኑት ፒተር ዳስራክ ግን ለጋዜጠኞች በሰጡት ቃል ጥሩ እና አስፈላጊ ስብሰባ አድርገናል ብለዋል። በቅርቡ የተጓዙት ሳይንቲስቶች በቀዳሚነት የኮቪድ-19 ህሙማን የተገኙበትን የአሳ ገበያና አንዳንዶቹ ህሙማን ከታከሙባቸው የውሃን ከተማ ሆስፒታሎች መካከል አንዱን ጎብኝተዋል። ሳይንቲስቶቹ የሚከታተሉት ቫይረሱ ከየትና በምን አይነት እንስሳ ላይ እንደተነሳ እንደምን ወደ ሰው እንደተዛመተ ሲሆን ያን ለማወቅ ብዙ ዓመታት ሊወስድ ይችላል ተብሏል። ከቻይና የተቀሰቀሰውና ዓለምን ባዳረሰው ኮሮና ቫይረስ በአሁኑ ጊዜ የተጠቁት ሰዎች ቁጥር ወደ 103 ሚሊዮን እየተቃረበ መሆኑን የዩናይትድ ስቴትሱ የጆንስ ሆፕኪንስ ዩኒቨርሲቲ ማዕከል የዛሬ መረጃ ያመለክታል። ችታው ለህልፈት የዳረጋቸው ከሁለት ሚሊዮን አልፈዋል። ከማናቸውም የዓለም ሀገር የሚበዛውን የቫይረሱን ተጋላጭ የያዘችው ዩናይትድ ስቴትስ ቁጥሩ ከ26 ሚሊዮን ያለፈ ሲሆን ህንድ 10.7 ብራዚል 9.2 ሚሊዮን ይዘው ዩናይትድ ስቴትስን ይከተላሉ። በበሽታው ሳቢያ በሞቱ ሰዎች ቁጥርም ዩናይትድ ስቴትስ ቁጥሩ ከ441 ሺህ አሻግቧል። ትናንትና አንድ ከፍተኛ የዩናይትድ ስቴትስ የተላላፊ በሽታዎች ልዩ ባለሙያ በሰጡት ቃል ይበልጡን ተላላፊና ገዳይ የሆነው የብሪታንያው የኮሮና ቫይረስ ዝርያ አይነት በሚቀጥሉ ሳምንታት ውስጥ ዩናይትድ ስቴትስ ውስጥ በዋናነት የሚዛመተው ሊሆን እንደሚችል አመልክተዋል። አይቶ በማያውቅ ብዛት የቫይረስ ተጋላጮች ቁጥር ሊያሻቅብ ይችላል ነው ያሉት። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል እንጂ፣ ይታየን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ሰኞ ጥር 24 2013 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ30 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ 943 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ዶክተር አሰፋ መኮንን ጀጃው በኢትዮጵያ እያሳሰበ ነው የተባለውን የኮቪድ-19 ይዞታና ሌሎች ተዛማጭ ርዕሰ ጉዳዮች ዙሪያ ከአሜሪካ ድምፅ ጋር ካደረጉት ቃለ ምልልስ የተወሰደ ነው። በሁለተኛው አጋማሽ በሐኪሙን ይጠይቁ ይመለሳሉ። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ በህወት መሪዎችና የቀድሞ ከፍተኛ የመንግስት ባለስልጣናት እንዲሁም ወታደራዊ መኮንኖች ላይ በአጭር ጊዜ ውስጥ መደበኛ ክስ የሚከፈት መሆኑን ጠቅላይ አቃቢ ሕግ አስታወቀ። በአሰቃቂው የማይካድራ ጨፍጨፋ ላይ ከተሳተፉት መካከል የአብዛኞቹ ማንነት የሚታወቅ መሆኑን አቃቢ ሕግ አመልክቷል። መለስካቸው አምሃ ተከታትሎታል። በፌዴራል ጠቅላይ አቃቢ ሕግ የሙስናና የተደራጁ ወንጀል ጉዳዮች ምክትል ጠቅላይ አቃቢ ሕግ ፈቃዱ ጸጋ በተለይ ለቪኦኤ እንደገለጹት በፍርድ ቤት የመያዣ ትእዛዝ ከተሰጠባቸው 349 የህወሀት የቀድሞ መሪዎችና ከፍተኛ የመንግሥት ባለሥልጣናት እንዲሁም ከፍተኛ የወታደራዊ መኮንኖች መካከል በሕግ ቁጥጥር ስር የዋሉትን ጉዳይ ብቻ ያለ ጥርጥር መናገር እንደሚቻል ያስረዳሉ። ከእነዚህ ውጭ ያሉትን ግን የመከላከያ ኃይሉና የጸጥታ ኃይሉ እየተከታተሏቸው እንደሆነና እጅ ለመስጠት ፈቃደኛ ያልሆኑትም እርምጃ እየተወሰደባቸው እንደሆነ አስታውሰዋል። አሁን በሕግ ቁጥጥር ስር ባሉት በመቶ አራቱ ተጠርጣሪዎች ላይ ግን ምርመራው እየተገባደደ እንደሆነ ገልጸው፣ ሁሉም ወገን የሚጠብቀውን ፈጣን ፍትህ ተግባራዊ ለማድረግ እየተሰራ ነው ብለዋል። ምርመራ ጀምረን ኦልሞስት ወደ ማጠናቀቁ ይህን ነው በከፊል ማለት እያንዳንዱ እነዚህ ሰዎች የሰሯቸውን ወንጀሎች መንጀሮች መርመረን ለመጨረስ አሁን በጣም ብዙ ጊዜ ይወስዳል። ምንም አያጠያይቅ ከመጀመሪያው ጀምሮ የፈጽሟቸውን ወንጀል ብለን ምን ላይ ከሆነ ማለት ነው ነገር ግን ሀገር ላይ ጦር ለማንሳት ያደርጉ የነበሩ ስራዎችን በከፊል ወደ ማጠናቀቁ እየሄድን ነው። ስለዚህ ምርመራ ላይ ብዙ የምንቆይበት ነገር አለ። በማይካድራ የተፈጸመውን አሰቃቂ ብሔር ተኮር ጭፍጨፋ በተመለከተ ከአቃቢ ሕግ በቅርቡ የተሰጠው መግለጫ እንደሚጠቁመው ድርጊቱን የፈጸሙትን ሰዎች 279 እንደሆኑ ለይቶ አስታውቋል። ይህ በእርግጠኝነት የተነገረ መረጃ መሰረቱ ምንድን ነው? ሲል ቪኦኤ ላቀረበው ጥያቄም ምክትል ጠቅላይ አቃቤ ህጉ ምላሽ ሰጥተዋል። ከሁለት መቶ ሰባ ዘጠኙ ሰዎች ውስጥ ሀያ ስምንቱ ሰው ብቻ ነው በስም ብቻ የለየናቸው። ሌሎቹም ብዙዎቹን እስከነ አባታቸው ሌሎቹንም እስከነ አያታቸው ተለይተዋል። ከዛ ውጪ ከባንክ እና ከተለያዩ ቀበሌ ከሌሎችም ፎቶዋቸው ተፈልጎ በፎቶግራፍም ጭምር አይደንቲፋይ እንዲሆኑ ተደርጓል። እዚህ ወንጀል ላይ የተሳተፉት ብዙዎቹ ማለት ነው ሀያ ስምንት ሰዎች በስም ብቻ የተለዩ አሉ እስከነ አባታቸው ያልተለዩ አሁን የደረሰብንበትና ያሳወቅ ነው። በሂደት ቁጥሩ ሊጨምር ይችላል። እነዚህም ደግሞ እስከነ ሰዎች እስከና ያጣቸው ወይ የተለዩ ሊሄዱ ይችላሉ። ከሀያ ስምንት ውስጥ ከነስ እንግዲህ አንስ ሌሎቹ እስከነ ሙሉ ስማቸው አይደንቲፋይ አደርገናል። ከፊሎቹን ደግሞ አይደንቲፋይ ማድረጉ ስማቸው ብቻ ሳይሆን በፎቶግራፍ ማስደግ የቀሩት የት እንዳሉ ይታወቃሉ ማለት ነው። አሁን ያልተያዙ አብዛኛዎቹ እንዳለው በስደተኛነት ስም ቀጣ ወደ ሱዳን ነው የተሻገሩት። ይህም ወንጀል ፈጸመው ወንጀሉን የፈጸሙ ወጣቶችም ባለሀብቶችም የፖሊስ የሚሊሻ አባላት ሁሉ ወደዛ ነው የተሻገሩት። ብዙዎቹ የተወሰኑት ደግሞ ወደ ሽሌ መስመር የ የሚሄዱ ሰዎች አሉ። በሂደት አሁን በህግ ማስከበር ረገድ እየተፈለጉ እነሱ በሂደት የምናገኛቸው ነው የሚሆነው። ግጭቱ በህግ ማስከበር ወቅት ደግሞ የተደመሰሱ ሊኖሩ እንደሚችሉ የምንጠረጥርበትም ሁኔታዎች አሉ። ከሀገር ውስጥም ከውጭም አንዳንድ ወገኖች እንደሚሉት ከሆነ ግን ይህን የወንጀል ድርጊት የፈጸሙት አሁን የኢትዮጵያ መንግስት የሚከሳቸው ኃይሎች ሳይሆኑ ሌሎች ኃይሎች እንዳደረጉት ነው የሚናገሩት። ይህን አቃቢ ህግ አለኝ ከሚለው ማስረጃ አኳያ እንዴት ያብራረዋል? ይህን ጥያቄ ነበረ ሰዎች ጭምር ነው ምስክርነት ቃላቸውን የሰጡ ስለዚህ ይህ ሰው እንደፈጸመው ብሎ ለማሳበበት በስሱ ሰው የሚመች አይደለም፣ የሚሆንም አይደለም። በአደባባይ ነው፣ በቀን የተጀመረ ነው ዘመቻው። ስለዚህ ልትለብቁ ምትችለዋል። ይህን ያህል ሰው እኮ ገለ በአደባባይ ቤት ለቤት ተዞሮ ተጨፍጭፎ ለመደበቅ እንኳን የሚመች አይደለም፣ ስም ሊሰጡት አይችሉም። እና በግልጽ ማን እንደፈጸመው ምርመራው አይደን ታርጓል። እሱ ጋር ችግር የለብንም። ማን እንደፈጸመው ወሰለ እስከንግለሰብ ቀደም እንዳልኩት ማለት እስከነባት እስከናያት በመለየት በምስል በማስደገፍ ጭምር እየተሰበሰበ በደንብ ፕሮፌሽናሊ የተካሄደበት ሳይንሳዊ ምርመራ ዘዴዎችንም ለመጠቀም የተሞከረበት ነው። እንደ ሀገር ባለን የምርመራ ቴክኒክና በቃቶች ሁሉ ተጠቅመን የሰራ ነው ስራ ነው። በዘገኘ ጊዜ ማለት ደግሞ ወደ ምርመራ የገባ ነው። በአካባቢው የሕግ ማስከበሩ ምክንያት የተወሰኑ የጸጥታ ችግሮች ነበሩበት። ጥቅም ሰላሳ ላይ ነው ወንጀል የፈጸመው አስር ቀን ዘግተን ነው የገባ ነው። ምርመራውን ለመመርመር ኔቪሊንግ ኢንቫይሮንመንት እስኪፈጠር ነው የተቆየው። በፍጹም ገለልተኝነት የተሰራ ማን እንደፈጸመው አይደንቲፋይ አድርገናል። እና እሱ ችግር የለውም። ቁጥሩ ግን ተጋኗል ብላችኋል በፊት የተገለጸው ከስድስት መቶ እስከ ሰባት መቶ ከዛም በላይ ሄደዋል። እርግጥ አሁን ከዛ በጣም ቀንሷል የምትሉት ወይ ስ እንዴት ነው? በደንብ ቀንሷል። እሱ ያልኩት አሁንም የሶስትም የአምስትም ሰው አስርም ሰው ልዩነት ቢኖረው፣ ፎርማል የመጨረሻው ኦፊሻል መረጃ ከመጣ በኋላ ቢወራ ይሻላል ብለን ነው። ምክንያቱም የገና ቡድኑ ከእያንዳንዱ አስከሬን መርምሮ ሪፖርት እያዘጋጀ ያለው በዚህ ሂደት ውስጥ የተፈጥሮ ሞት የሞቱ ሰዎች አይደንቲፋይ የተደረጉ ካሉ እዚህ ቁጥር ውስጥ እንዳንደምር እንፈልጋለን። ቁጥር ይቅርታ በዚህ በዛ እያልን እያስተካከልን አንሄድም። የመጀመሪያ አካባቢ ቁጥር ግነት ነበረበት ምክንያቱ ነው አስቀምጠናል። ምክንያቱም የመጀመሪያው ቁጥሩ እየተናገረ ሰው የለም ስሜቱ ነው። ሰው ሲናገር የነበረ አስቸጋሪም ነው። አስከሌን አንዱ ሶስት ብለ የምትቆጥሩ አይደለም። የቀብር አስፈጻሚዎች ናቸው ለሁላቻችን ምንጭ የነበሩት። እኛ ራሳችን መጀመሪያ አካባቢ ላይ በነበረን ማስረጃ ልክ ወደ ስድስት መቶ ዘጠና ምናምን ሰው ሞቷል የሚል ከነዚህ ሰዎች ቃል የተቀበልነው ቃል መጨረሻ ላይ እነዚህ ሰዎች የአቀባሪ አስፈጻሚዎች ባሉበት ነው እያንዳንዱ ጉድጓድ እየተከፈተ በቪዲዮ እየተቀረጸ፣ እነሱም እየቆጠሩ የህክምና ባለሙያዎች ደግሞ እያንዳንዱ ሞት ምክንያት ስለሆነ አይደንቲፋይ የሚያደርጉ ከቻሉም መታወቂያ ሙከሴ ውስጥ እያዩ ማን ነው እያሉ ጭምር ስለሆነ ሲሰራ የነበረው አረጋግጠዋል። ምክንያቱንም ተናግሯል። መጀመሪያ አካባቢ ላይ ግድያም ከፈጸሙ በኋላ አስከሬኑን ከከተማ ወስዶ አውጥተው ስለሆነ ጥሎ የነበረው እሱም ሰው ስበ ስታመጣ አስከሬኑን ፈጥረው ሽታለ እያንዳንዱን ለመቁጠር የተቸገሩበት ሁኔታዎች ነው የነበሩ። ስለዚህ በጉድጓድ ልክ ነው ያገኘነው። ምስክሮቹ የንግሩን ያህል ጉድጓድ እንደውም ከዚያ በላይ ማግኘት እኛ እነሱ ያልደረሱበትን በቁጥር ግን ልዩነቶች መሆኑን አግኝት ያደርገናል። በጣም አመሰግናለሁ አቶ ፈቃዱ ጽጋ ስለትብብረው መለስካቸውን ለዘገባው አመሰግናለሁ። ተከታዩ የመጽሔት ርዕስ ደግሞ ወደ ምስራቅ ኢትዮጵያ ይወስድናል። ብልጽግናና ኢዜማ በድሬዳዋ ከተማ አስተዳደር ምክር ቤትና ለህዝብ ተወካዮች ምክር ቤት የሚወዳደሩ እጩዎቻቸውን አባላት አስገመገሙ። የብልጽግና ፓርቲ ከአስተዳደሩ ምሁራን ጋርም ምክክር ያደረገ መሆኑን ገልጦ በኦሮሚያና በአማራ ክልል ያሉ ፓርቲዎች የፖለቲካ እንቅስቃሴም በተለያዩ ደረጃ ላይ የሚገኝ መሆኑን አመልክቷል። ይህ እንዴት ይታያል ሲል አዲስ ቸኮል የድሬዳዋን እንቅስቃሴ መነሻ ያደረገ እንዴት ይታያል ሲል ያጠናቀረው ዘገባ ደርሶናል። ቀጥሎ ይቀርባል። የድሬዳዋ አስተዳደር ብልጽግና ፓርቲ በፌስቡክ ገጽ ባወጣው መግለጫ በድሬዳዋ የቀበሌ ምክር ቤቶች የከተማ አስተዳደር ምክር ቤት ና የህዝብ ተወካዮች ምክር ቤት ፓርቲን ወክሎ የሚወዳደሩ እጩዎቹን በአባላቱ እንዳስገመገም አስታውቋል። በጉዳዩ ላይ ለጋዜጠኛ መግለጫ የሰጡት የድሬዳዋ ብልጽግና ጽሕፈት ቤት ኃላፊ አቶ መብራት ገብረየስ እጩዎቹን በቀጣይ በህዝብ እናስገመግማለን ብለዋል። በአሁኑ ሰዓት ፓርቲው ወክሎ የሚወዳደሩ እጩዎች በመመልመል በፓርቲ አባላት በማስተቸት በቀጣይ ከፊታችን ባሉ ቀናት ደግሞ በህዝብ በማስተቸት ዝግጅት እያደረገ ነው። በሚቀጥለው የሚኖረን የከተማ አስተዳደራችን ላይ ለውጥ የሚታይበት ዘመን ነው ብለን ነው የምናምነው። በሚቀጥለው ዓመት ፓርላማ አባል እጩ የሚቀርቡት በትምህርት እውቀታቸውን እንኳን ማስተርስና ከዛ በላይ የሆኑ ሰዎች የሚል ነው። በከተማ አስተዳደራችንም በተመሳሳይ ዲግሪና ከዛ በላይ ነው። በተመሳሳይ በድሬዳዋ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲም ለድሬዳዋ አስተዳደር ምክር ቤትና ድሬዳዋን ወክሎ ለህዝብ ተወካዮች ምክር ቤት የሚወዳደሩ እጩዎቹን በአባላቱ አስገምግመዋል። የኢዜማ ድሬዳዋ ቅርንጫፍ ኃላፊ አቶ ወንዶ ሰናሰፋ ድሬዳዋን ወክሎ ለህዝብ ተወካዮች ምክር ቤት የሚወዳደሩ እጩዎችን መምረጣቸውንና ለከተማ አስተዳደር ምክር ቤት የሚወዳደሩ አባላትን ግን ሙሉ በሙሉ መርጠው አለመጨረሳቸውን የሚናገሩት ለፓርቲ መንግስት ስልጣን ባለቤትነት ፉክክር ያደርጋና ድሬዳዋ ከተማ በሁለት የምርጫ ወረዳዎች ሁለት ለተወካዮች ምክር ቤት ከሌሎች እህት አቻ ፓርቲዎች ጋር ተቆካክረው አሸናፊ ሀሳብ ይዘው ሁለት ወንበር ለማግኘት በክልል ምክር ቤት ሁለት ሰዎች እንደሚወዳደራሉ። በተቃውሞ ፖለቲካው ለመሳተፍ ፍርሃት አለ የሚሉት አቶ ወንዶሰን በርካታ አባልና ደጋፊዎቻቸው ከጀርባ ለመደገፍ እንጂ ከፊት ቀርቦ ለመወዳደር እንዳልደፈሩ ተናግረዋል። ለክልል ምክር ቤት የሚወዳደሩትን ቁጥር በቀጣይ እንደሚጨምሩና የከተማ አስተዳደር ምክር ቤቱን የማሸነፍ አቅምም እንደሚኖራቸው ተናግረዋል። ድሬዳዋ 189 መቀመጫዎች ያሉት የከተማ አስተዳደር ምክር ቤት ሲኖራት ከዚህ ውስጥ አብዛኛው መቀመጫ ማለት 114ቱ ለገጠር 75ቱ ደግሞ ለከተማ ምርጫ ክልሎች የተደለደሉ ናቸው። ኢዜማ ወደ ገጠር ዘልቆ ያልገባ እየገባ በመሆኑ በገጠር ብዙ ተወዳዳሪዎችን ያላቀረበ መሆኑን የገለጹት አቶ ወንዶሰን ይሁንና የመዝገባው ጊዜ ያላለቀ በመሆኑ የድሬዳዋ አስተዳደር ምክር ቤትን ለማሸነፍ የሚያስችል በቂ ተወዳዳሪዎችን ለማቅረብ እንዳስቡ ተናግረዋል። በድሬዳዋ ከተማ እንዲሁ ወዳደራት ሙሉ አቅማቸውን ሙሉ ፍላጎታቸውንና ተነሳሽነታቸውን ያሳዩን በከተማ ውስጥ ስልሳ አምስት ሰዎች ነው። የገጠሩን ሁኔታ እናንተ ታውቃላችሁ፣ በጣም አስቸጋሪ ነው። አስር ጀግኖች የገጠር አባላቶች አግኝተን የድሬዳዋን ብሔር ብሔረሰብ ሁሉንም እምነቶች ማዕከል ባደረገ መልኩ ለድሬዳዋ እንታገላለን ብለው ያሉ አስር ይሁንና ሁለቱ ለሕዝብ ተወካዮች ምክር ቤት የሚቀርቡ እጩዎችን ግን በአባላቱ አስገምግሞ አስመርጠዋል። ዛሬ ሰኞ የፖለቲካ ፓርቲዎች የምርጫ ምልክታቸውን የሚያሳውቁበት የመጨረሻ ቀን ነው። አሁንም ድረስ የምርጫ ምልክታቸውን ያላጸደቁ የፖለቲካ ፓርቲዎች የመኖራቸውን ያህል እጩዎቻቸውን እየመረጡ ያሉ ፓርቲዎችም አሉ። ከዚህም አልፈው የፓርቲዎቻቸውን ፕሮግራሞች ለሕብረተሰቡ ማስተዋወቅ የጀመሩም አሉ። ለምሳሌ በአሳለፍነው ሳምንት ብልጽግና ከድሬዳዋ ምሁራን ጋር የምክክር መድረክ ነበረው። አብንም በተለያዩ አማራ ክልል ዞኖች ከአባላቱ ጋር የምክክር መድረክ ማዘጋጀቱን የፓርቲው ፌስቡክ ገጻ ያመለክታል። ኦፌኮና ኦነግ በበኩላቸው አባሎቻቸው ሳይፈቱ ለመወዳደር እንደሚቸገሩ ለቪኦኤ አስታውቀው ነበር። ይህ የተራራቀ የሚመስል የፓርቲዎች የምርጫ ቅድመ ዝግጅት በምርጫ ቦርድ እንዴት ይታያል? የቦርዱ የህዝብ ግንኙነት ዳይሬክተር ሶሊያና ሽመልስ የፓርቲዎቹ አፈጻጽም ቦርዱ ካወጣው የምርጫ መርሃ ግብር አንጻር ብቻ እንደሚታይ ነው የሚናገሩት። የፓርቲዎች እንኳን አስመልክቶ እስካሁን ደስ በኛ በኩል ማለት ነው በምርጫ ቦርድ በኩል በተሰጡ ጊዜ ገደቦች ውስጥ የሚያስፈልገውን ነገር በማምጣት ነገር ያን ያህል በጣም ከፍተኛ መዘግየት የለም በተለይ ከምርጫ ጊዜ ሰሌዳ ጋር በተገናኘ ማለት ነው። በሌሎች በሌሎች ጉዳዮች ምናልባት ከአቅም ችግርም ጋር በተገናኘ ምና መሳሰሉት ኢንጀነራል ያው የፖለቲካ ፓርቲዎች ማሟለት የሚገባቸው ንሰሰርት የሚባሉ ጉዳዮች ላይ ትንሽ ባክል ፎቶች ሊኖሩ ይችላሉ። ግን የጊዜ ሰሌዳው ላይ የተቀመጠው እንዴት ላይ በማስመልከት በኩል እና እንደገና ደግሞ በተለያዩ ምክክሮች ላይ በመገኘት በኩል አሁን በእኛ በኩል እስካሁን የነበረው ነገር ሁለት ነው አይደል አንደኛ በተለያየ ደረጃ ለምርጫ ላይ የተገናኙ ጉዳዮች ከፓርቲዎች ጋር በምንነጋገርበት ወቅት በተለይ መመሪያዎች ላይ ለእያንዳንዱ ደግሞ ለምርጫ ሂደት የሚወጡ መመሪያዎችን አስመልክቶ ከፓርቲዎች በኩል ያለው እንቅስቃሴ በጣም አክቲቭ ነው። ይመጣሉ፣ ይሳተፋሉ፣ ግባታቸውን በደንብ ይሰጣሉ። ፓርቲዎቹ በተለያየ ዝግጅት ደረጃ ላይ ቢሆኑም እስከ ዛሬዋ ቀን ድረስ የምርጫ ምልክታቸው እንዲመርጡ ብቻ እንደሚጠበቁ የሚናገሩት የኮሚኒኬሽን ዳይሬክተሯ፣ በዚህም ከአንድ ፓርቲ በስተቀር ሁሉም የፖለቲካ ፓርቲዎች በመርሃ ግብሩ መሰረት እየሄዱ ናቸው ብለዋል። በቀጣይ ባሉ መርሃ ግብሮች የአፈጻጸም ልዩነት ካለ ወደፊት የምናየው ነው ብለዋል። ሆኖም ለፓርቲዎቹ የሚመክሩት አለ። ከኛ መርሀ ግብር አንጻር ቀጥሎ የሚመጣው የእጩዎች ምዝገባ ስለሆነ በጣም ትልቅ ሁነት ነው የእጩዎች ምዝገባ። ስለዚህ ለዛ አስፈላጊ የሆኑትን በየከዝበይ የሚወዳደሩበት የምርጫ ክልሎች ያሉ እጩዎችን ማዘጋጀት ትልቁ ሪኮመንድ የምናደርጋቸው አሁን በእኛ በኩል አሁን የእጩዎችን ማዘጋጀት ማዘጋጀትንም የሚወዳደሩበትን ክልል የተለያዩ እጩዎቻቸውን አዘጋጁ። የክልል የምርጫ ክልል እጩዎች ምዝገባ የሚካሄደው በሚካሄድበት እጩዎችን ለማቅረብ ዝግጁ መሆን አለባቸው። ሪት ላይ የእጩዎች ምዝገባ ሁሉም ከፓርቲዎች የሚጠበቅ ነው። የፓርቲዎች የፖለቲካ ፕሮግራም አስተዋወቅን በተመለከተ የፖለቲካ ፓርቲዎች ከአባል እና ከሕዝቡ ጋር በፖሊሲዎቻቸው ዙሪያ በማንኛውም ጊዜ መነጋገር ይችላሉ ያሉት ዳይሬክተር ሶሊያና፣ ይህ ግን የምርጫ ምልክትን ይዞ የምረጡኝ ቅስቀሳ ከሚካሄድበት ወቅት ጋር መምታታት የለበትም ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አዲስ ቸኩልን ለዘገባው አመሰግናለሁ። አልሻባብ ሰሞኑን እያደረሰ ላለው ጥቃት ሁኔታዎቹን ያመቻቹለት ሶማሊያ ውስጥ አለ የሚባለው የአስተዳደርና የጸጥታ ክፍተት መሆኑን የአገሪቱ ፓርላማ አባልና የቀድሞ ደህንነት ሚኒስትር አብዱራዛቅ ኦማር ሞሐመድ ለአሜሪካ ድምፅ ተናገሩ። አልሻባብ ሁልጊዜ ጥቃቱን የሚያጠናክረው አገሪቱ ውስጥ አለመረጋጋት ሲበዛ ነው ያሉት እንደራሴ አብዱራዛቅ በተለይ በዚህ ዓመቱ ፕሬዚዳንታዊ ምርጫ ዙሪያ የሚስተዋሉት ፖለቲካዊ ሁኔታዎች ይበልጥ እንደተመቹት ከአፍሪካ የእንግሊዝኛ ፕሮግራሞች ዝግጅት ክፍል ባልደረባችን ጄምስ ባቴ ጋር ባደረጉ ቃለ ምልልስ አመልክተዋል። ዝርዝሩን ሰለሞን አባቴ ይዞታል። አልሻባብ ሶማሊያ ዋና ከተማ ሞቃዲሾ ውስጥ ትናንት የፈጸመው ጥቃት ብዙ ጉዳት አድርሰዋል። ቢያንስ 15 ሰው ተገድሏል። ሀያ ቆስሏል። በፖሊስና በሕክምና ባለሥልጣናቱ መረጃ መሠረት ከተገደሉት አራቱ ጥቃቱን ለማድረስ የተሰማሩ የአልሻባብ ታጣቂዎች ናቸው። ጡረታ ላይ የነበሩ በጣም ታዋቂ ጄኔራል መሐመድ ኑር ጋላልና የጫጉላ ጊዜያቸውን እያሳለፉ የነበሩ ወጣት ሙሽሮችም በዚሁ የኦቴል አፍሪክ ጥቃት ተገድለዋል። ሙሽሮቹ ከውጭ ሀገር የገቡት ሰሞኑን ነበር። ኦቴል አፍሪክ በሰው የሚወደድና የሚዘወተር እንደሆነ ይነገርለታል። የትናንቱ ጥቃት የጀመረው በሩ ላይ በቆመ መኪና በደረሰ ፍንዳታ ነበር። ከዚያም የሀገሪቱን ወታደራዊ የደንብ ልብስ የለበሱ ታጣቂዎች ህንፃውን ዘልቀው ገቡ። ሶስቱ ታጣቂዎች የተገደሉት ፖሊስ ህንፃውን ለማጽዳት በወሰደው እርምጃ እንደነበረና አንደኛው ራሱን አፈንድቶ መጥፋቱን የሀገሪቱ ፖሊስ ቃል አቀባይ ሳዲቅ አደን አሊና በአካባቢው የነበሩ የተባሉ እማኞች ለሶማሊኛ ዝግጅት ክፍላችን ባልደረባ ሞሐመድ ኦላድ ነግረውታል። ፍንዳታው በደረሰበት ጊዜ ሆቴሉ ህንፃ ውስጥ የነበረው የሞቃዲሾ ሪፖርተራችን አብዲካፊ ዩሱፍ አደን ስለ ሁኔታው ሲናገር ፍንዳታው እንደደረሰ አካባቢው በጢስ እንደተሞላና ግርግር እንደተፈጠረ ገሚሱ ይሮጥ እንደነበረና ሴቶችን ጨምሮ ከህንጻው መስኮቶች ቁልቁል ይዘሉ የነበሩ ሰዎችንም ማየቱን ገልጿል። ለጥቃቱ አልሻባብ ኃላፊነቱን የወሰደው ወዲያው ነበር። እንደራሴው አብዲራዛቅ ኦማር መሐመድ ስለዚህ ጥቃት ቀድመው ያውቁ እንደነበር ለባልደረባዬ ጄምስ በቲ ትናንት ሌሊቱን ነግረውታል። ዛሬ ጠዋት ምናልባት ከዓለም አቀፉ ማህበረሰብ የወጣ ሊሆን የሚችል አልሻባብ በመንግስት ባለሥልጣናትና በደህንነት ሠራተኞች የሚዘወተሩ ሆቴሎችንና ሬስቶራንቶችን ሊያጠቃ እንደሚችል የሚናገር ማስጠንቀቂያ ደርሶኝ ነበር። ባለስልጣናቱና ሰራተኞቹ ከነዚያ አካባቢዎች እንዲርቁ የሚያሳስብ ነበር። ከዚያ በኋላ በስድስትና በሰባት ሰዓታት ጊዜ ውስጥ ፍንዳታው ደረሰ። አሁን በሶማሊያ ፖለቲካ ውስጥ ያለ መረጋጋት ሁኔታ የሰፈነ ይመስላል። አልሻባብ ደግሞ ይህንን ዕድል አያባክንም። እንደ አብዲራዛቅ መሐመድ and uh, the date for the election hasn't been announced yet so there's a stalemate of when the election is to be held and because of that the government is diverted its attention from uh, security related activities የካቲት አንድ የፓርላማው ዘመን ያበቃል። የምርጫው ጊዜ ደግሞ ገና አልተገለጸም። ስለዚህ መንግሥት ትኩረቱን ከጸጥታ ጥበቃ ስራዎች በማዞሩ ክፍተት የተፈጠረ ይመስላል። እንደዚህ አይነት የአለመረጋጋት ሁኔታዎች ደግሞ ሁልጊዜ ለአልሸባብ ይመቹታል። በዚህ የሀገሪቱ አለመረጋጋትና የፖለቲካና የደህንነት ክፍተት ላይ ደግሞ አሜሪካ ጦሯን ከሶማሊያ ለማውጣት መወሰኗ የአደጋውን ስፋትና ለመመከትም አዳጋጅነት የቀድሞ የደህንነት ሚኒስትርና የዛሬውን ደራሴ አብዱራዛቅ በ በአጽንኦት አንስተዋል። ዩናይትድ ስቴትስ ለአሚሶም የሎጂስቲክና የስለላ መረጃዎችን ስታቀርብ በአልሻባብ ዋና ዋና ኢላማዎች ላይ የድሮንና የአየር ጥቃቶችን ስታካሄድ ቆይታለች። የዩናይትድ ስቴትስ ጦር ለቆ መውጣት ለአሁኑ ሁኔታ ያበረከተው ድርሻ አለ። ምክንያቱም አልሻባብ በፊት ከድብደባዎቹ ይደበቅ ነበር። ሞቃዲሾ ላይ እኩለ ሌሊት አካባቢ ሲሆን ለሰባት ሰዓታት የዘለቀው ግብግብ ማብቃቱን መንግስቱ አሳወቀ። ፕሬዚደንቱ ሙሐመድ አብዱላሂ ፈርማጆና ጠቅላይ ሚኒስትሩ መሐመድ ሁሴን ሮብሌ ጥቃቱን አውግዘው ተናግረዋል። በሶማሊያ የተባበሩት መንግስታት ድርጅት ዋና ጸሐፊ ልዩ ልዑክና የመንግስታቱ ድርጅት ድጋፍ ሰጪ ተልዕኮ ኡንሶም ኃላፊ ጄምስ ስዋን አሳፋሪና ትርጉም የለሽ ብለውታል ጥቃቱን ሆቴሉ እጅግ የተጠናከረ ጥበቃና ፍተሻ በሚደረግበት አካባቢ የመገኘቱ ነገር ደግሞ ብዙዎችን እያነጋገረ ነው። ሰለሞንን ለዘገባው አመሰግናለሁ። ዩናይትድ ስቴትስ ውስጥ የኮቪድ-19 ክትባት መሰጠቱን ቀጥለዋል። የምክር ቤቱ መሪዎች ወረርሽኙ ላስከተለው ችግር የሚውል የኢኮኖሚ ድጎማ ጉዳይ ዙሪያ በያዝነው ሳምንት ውይይት ለመጀመር ማቀዳቸውን የአሜሪካ ድምፅዋ ዘጋቢ ሚሸል ኩዊንስ ባጠናቀረችው ዘገባ ጠቅሳለች። አዳነች ፍስሃ እያቀርበዋለች። ዩናይትድ ስቴትስ ውስጥ በዓለም አቀፉ የኮሮና ቫይረስ ወረርሽኝ የሚያዙ ሰዎች ብዛት እየቀነሰ ሄዷል። በቫይረሱ በሽታ ምክንያት ሆስፒታል የሚገቡ ሰዎችን ብዛት እንደዚሁ። ያም ሆነ ግን በያዝነው ወር አስከፊ ሁኔታ ነው የተንጸባረቀው። ከዘጠና ሺህ በላይ የሚሆኑ ሰዎች በቫይረሱ በሽታ ለህልፈት ተዳርገዋል። የክትባቱ አካሄድ ትርምስ የታከለበት ነው። ክትባቱን የሚያገኙት ሰዎች የትኞቹ ናቸው የሚል ጥያቄ ማስነሳቱ አልቀረም። ዶክተር ሪቻርድ ቤሰር የዩናይትድ ስቴትስ የበሽታ መከላከልና መቆጣጠር የቀድሞ ተጠባባቂ ስራ አስኪያጅ ናቸው። Can we get vaccines to those people who are at the greatest risk of being infected, being hospitalized and dying? የክትባቱን መድኃኒት በበለጠ ለቫይረሱ ለተጋለጡት ሆስፒታል እየገቡና እየሞቱት ላሉት ሰዎች ማቅረብ እንችላለን። የሀገሪቱ ምክር ቤት ክፍላተ ግዛት የክትባቱን ሂደት ለማዳረስ በሚያደርጉት ጥረት እንዲረዳና የኢኮኖሚ ችግር የገጠማቸውን ሰዎች እንዲታደግ ጫና እየተደረገበት ነው። ምክር ቤቱ ታዲያ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ስለመደቡት 1.9 ትሪሊዮን ዶላር የድጎማ ዕቅድ ላይ በያዝነው ሳምንት እንዲነጋገር ይጠበቃል። ይህው ገንዘብ ብሔራዊ የክትባት መርሃ ግብርንና ለስራ አጥነት የሚሰጠው ድጎማ አቅም ማስፋትን ያካትታል። ጥያቄው ሪፑብሊካውያኑ የምክር ቤት አባላት ይደግፉት እንደሆነ ነው። ፕሬዚደንት ጆ ባይደን ይ ፓሲንግ ኮብራ የኮቪድ-19 ቫይረስ ያስከተለውን ችግር ለማቃለል የሚደረገው ጥረት በሪፐብሊካውያን ትብብር ሊጸድቅ ቢችል እደግፋለሁ። ነገር ግን እቅዱ ካለምንም ማቅማማት የግድ ማለፍ ይኖርበታል። በርካታ ሪፐብሊካውያን የምክር ቤት አባላት በታቀደ የገንዘብ ብዛት አልተስማሙም። ያን ያክል ገንዘብ አስፈላጊነት ላይ ይጠራጠራሉ። አስር ሪፐብሊካውያን ሴኔተሮች የእርቅ ግልግል ለማድረግ ይቻል እንደሆነ በመጠየቅ ትላንት ለፕሬዚደንት ጆ ባይደን ደብዳቤ ልከዋል። ዲሞክራት መሪዎቹ ከሚጠይቁት አንድ ሶስተኛ የሚሆን ገንዘብ እንዲመደብ ሀሳብ አቅርበዋል። ከእነሱም መካከል ሪፑብሊካዊው የሉዊዚያና ተወካይ ሴኔተር ቢል ካሴዲ ሲሆኑ ትላንት ፎክስ ኒውስ በተባለው የቴሌቪዥን ጣቢያ ላይ ሲናገሩ፣ ባይደን የሚከተሉት እውነተኛ አንድነት አይደለም ብለዋል። ዲሞክራቶች በበኩላቸው የቀረበው የድጎማ እቅድ በጥቂት ብልጫም ቢሆን እንዲያልፍ የሚያስችላቸው ሂደትን እንደሚከተሉ ግልጽ አድርገዋል። የቬርመንቱ ተወካይ የቀጣዩ ህግ መወሰኛ ምክር ቤት የባጀት ኮሚቴ ሊቀመንበር በርኒ ሳንደርስ ሪፐብሊካውያን ከእኛ ጋር ለመስራት የሚፈልጉ ከሆነና በአገሪቱ ያለውን ቀውስ ለመፍታት የሚያስችል የተሻለ ሀሳብ ካቀረቡ መልካም ነው። ሆኖም እውነቱን ለመናገር እስካሁን ባለው ጊዜ ያየውት ነገር የለም። የሀገሪቱ የህግ መወሰኛ ምክር ቤት በመጪው ሳምንት ማክሰኞ በቀድሞው ፕሬዚደንት ትራምፕ ላይ የተመሰረተውን ክስ መመልከት ስለሚጀምር የምክር ቤቱን ስራ ሊያዘግም ይችላል። ዛሬ 79ኛ ዓመት ሞላው። የአሜሪካ ድምፅ ራዲዮ እንደ አውሮፓውያን ዘመን አቆጣጠር እሁድ የካቲት 1942 ዓ ም ለመጀመሪያ ጊዜ ፕሮግራሙን ያሰራጨው የአሜሪካ ድምፅ ዜናው ጥሩ ወይም መጥፎ ሊሆን ይችላል፣ እውነቱን ግን እነግራችኋለን የሚል ነበር። ዊሊያም ሄርላን ሄል በዚህ ከኒውዮርክ በአጭር ሞገድ በተላለፈ ድምፅ ይህ በቀጥታ ከዩናይት ስቴትስ የምትሰሙት ድምፅ ነው። በየዕለቱ በዚህን ሰዓት ስለ አሜሪካ ና ስለ ጦርነቱ እናሰማችኋለን ነበር ያለው። ዓለማችን በሁለተኛው የዓለም ጦርነት በብርቱ ውጥረት ውስጥ ተይዛ በነበረችበት በዚያን ሰዓት በጦርነቱ እየደረሰ ያለውን ጥፋት ጨምሮ የጦርነቱን ዜና በቀጥታ በማሰማት ነበር የአሜሪካ ድምፅ ፕሮግራሙን የጀመረው። ዛሬ መመሪያው ያደረገው ቻርተርም በዚያች የመጀመሪያ ቀን በዊሊያም ሃርላን ሄል የተሰማው ያ የቀደመ ድምፅ ነው። ዜናው ጥሩ ወይም መጥፎ ሊሆን ይችላል እውነቱን ግን እንነግራችኋለን። የአሜሪካ ድምፅ ዛሬ 79ኛ ዓመት ልደቱን እያከበረ ይገኛል። ሃፒ በርዝደይ መልካም ልደት ለአሜሪካ ድምፅ ራዲዮ። ሐኪሞን ይጠይቁ ለምሽቱ በኢትዮጵያ የኮቪድ-19 ወረርሽኝ ይዞታ ዙሪያ ያተኮረ ተከታታይ ዝግጅት የመጨረሻ ክፍል ነው። ይዞ የቀረበው እንግዳችን ዶክተር አሰፋ መኮንን ጀጃው ናቸው። በቀደመው ዝግጅታችን እልባት ካደረግንበት እንጀምራለን። ክትባት ሳንወጣ ለአፍሪካ የክትባት አቅርቦቱ ላይ እየተሰራ መሆኑን የአፍሪካ ህብረት ሁለት መቶ ሰባ ሚሊዮን ክትባት እንዲሰናዳ ማድረጉ በዜና ዘገባ ዘግበንበታል። ይሁንና ይሄ እንደ ኢትዮጵያ ያለ አንድ ሀገር ብቻ መቶ ሚሊዮን ሰው ላለበት ለትልቁ አጉር አፍሪካ በቂ እንዳልሆነ ይታወቃል። ሌሎች ሀገሮችም ገና ብዙ ጊዜ ይወስዳል። የተሟላ መጠን እንዲኖረው ለዚሁ ሲባል የተሰናዳው ዓለም አቀፉ የክትባት ፕሮግራም ኮቫክስ ቃል የገባ ቢሆንም እስካሁን የተደረገ ነገር የለም። ከእጥረቱ ባላነሰ ደግሞ የክትባቱ ስርጭት የሚጠይቀው በተለይ ትራንስፖርት እና አንደኛው ክትባት አይነት ፋይዘር ይልቁንም ከፍተኛ ቅዝቃዜ ያለው የማቀዝቀዣ ስርዓት መጠየቁ የአፍሪቃ ፈተና ተደርጎ እየታሰበ ነው። በዚህ በዩናይት ስቴትስ የተሻለ ቴክኖሎጂ የተሻለ አቅርቦትና አመቺ ትራንስፖርት መድኃኒቶችን የመጠበቂያ መንገድ ባለበት ፈተናዎች መታየታቸው አልቀረም። እንደተፈለገውን በፍጥነት አልተሰራጨም። አለመኖሩ አንድ ነገር ነው፣ ሲኖርም እራሱ የሚጠብቁ ፈተናዎች አሉ እና እዛ ተስፋለበት ነገር ላይስ ምን ይታዮታል? እንግዲህ እዚህም ቢሆን ክትባቱ ፕሮዳክሽኑ የክትባቱ ብዙ የማምረት አቅሙ ልክ መጀመሪያ እንደተጠበቀው አይደለም። መጠኑን ያን የተገመተውን የፕሮዳክሽን አለማሟላት ነገር አለ። ማቅረብ አልተቻለም አልተቻለም ሁለተኛ፣ ደግሞ እንደሚታወቀው ሁሉም የዓለም ክፍል ክትባቱ ቶሎ እንዲሰጠ ፈልገዋል። ስለዚህ ዲማንዱ ደግሞ በጣም ጨምረዋል። በዚህ ምክንያት ያው ለአፍሪካ ኦፍኮርስ ቃል የተገባው ነገር ቢኖርም በጊዜው በፍጥነት ይደርሳል የሚለው አስቸጋሪ ነው። ሁለተኛ የተባለው የቴክኖሎጂ ጉዳይ ነው። የፋይዘር አይነቱ ለአፍሪካ በጣም በጣም ቻሌንጂንግ ነው። በእርግጥ ብዙ የአፍሪካ ሀገራት የኮልድ ቼን የምንለው የክትባት ሲስተም አላቸው። ስለዚህ አሁን ካሉት ውስጥ የሞደርና ቫክሲን ቀለል ያለ ይሆናል። ነገር ግን በጣም ቀለል የሚለው ለምሳሌ ኢንዲያ የኢንዲያ ሴረም ኢንስቲትዩት የሚባለው የሚሰራው አለ። እሱ ቴምፕሬቸርን አገራትን እንዲህ አይነት አገራትን ታሳቢ ያደረገ ነው። ስቶሪ ማድረግ እንትኑ አይበላሽም። ከተከፈተ ረዘም ጊዜ መቆየት ይችላል። እንዲህ አይነት አሉ። በእርግጥ ሌላው በጣም ቀላል ሊሆን የሚችለው የሚዋጣው ኮቪድ ቫክሲን ነው፣ ኦራል የሚባለው። አንፎርችኔትሊ እሱ ገና ነው። ገና እንጂ እሱ ለአፍሪካ ሀገር አይነቶች አዳኙስ እሱ እንደ ባጭር ለማዳረስ የእኛ ሀገር ደግሞ አሁን ከወዲሁ ማንን ነው የምከትበው ብሎ ኤቲክሱን ይሄ ፕራይቬታይዜሽን የምንለውን ማንን ባረግ በሽታውን ስርጭት መቀየር ይችላለሁ፣ ብዙ ህይወትን ማትረፍ ይችላለሁ የሚለውንም ከአሁኑ እኛ ሀገር ማሰብ ያስፈልጋል። ምክንያቱም እድሜያቸው ጠና ያሉ ሰዎችን መጀመሪያ፣ ኦፍኮርስ የጤና ባለሙያዎችን፣ አንዳንድ ኢሰንሻል የምንላቸው ስራ ላይ ያሉ ሰዎችን፣ የሀገር ኢኮኖሚ ራን የሚያደርጉትን የሀገር ሴፍቲ የሚጠብቁትን ቢጋለጡ ለከፍተኛ ለመጥፎ አይነት የኮቪድ ውጤት ይጋለጣሉ የሚሉትን ከአሁኑ ማሰብ መጀመር ያስፈልጋል። እንግዲህ እንደዚህ አይነት ነገሮች ብዙ ፋክተር መታየት አለባቸው። ሪሶርስ ሊሚትድ ነው፣ ችግሩ ደግሞ ሰፊ ነው እና ይሄን ከአሁኑ እያብላሉ ይመስለኛል የኢትዮጵያም ባለሙያዎች ገር አንዱ ፈታኙ ነገር እሱ ነበር። ብዙ ፈተና ያለባት ሀገር እንደመሆኗ የኑሮውም ሁኔታ ሌሎችም ተጨማምሮ ዶክተር አሰፋ ግራና ቀኝ የሚያሳስበውን በእርግጥ በተጨባጭ ሰዎች ጥንቃቄ ሊያደርጉ ሊዘናጉ አይገባም የሚባልበትን አሁን ከታየው መዘናጋትም አንጻር አሳሳቢነቱ የጎላበትን በአንድ ወገን፣ በሌላ ወገን ደግሞ የኑሮውን የአገሩን ሁኔታ ከግምት ባስገባ ግራና ቀኝ አመዛዝኖ ማየት የሚጠይቀውን ነገር ነው እያመጣን ያለ ነው። የመጨረሻ የማደርግለው ጥያቄ ቅድም አንስተውታል። እንደው ለመረዳት እንጂ ሰዎች ይህን መዘናጋት የሚታይበትን ሁኔታ የበለጠ እንዲዘናጉበት አይደለም። በእርግጥ የተለየ የሚመስል ሁኔታ ይታያል። ቅድም በዝርዝር ያስረዷቸው የምርመራ ሁኔታ በቂ አለመሆኑ የሟቾች ቁጥር በትክክል ሁል ሁልጊዜም መታወቅ አለመቻሉ የሕመሙን ጥናት ሊያሳዩ የሚችሉ ምልክቶች ወይም መረጃዎች በተገቢው ደረጃና መጠን አለመዘገባቸው በሽታው ወይም ወረርሽኙ ካስከተለው ጉዳት ያነሰ ገጽታ ሊያንጸባርቁ መቻሉን አጽንኦት ሰጥተው አስረድተዋል። ይህ ሁሉ ሆኖ ግን አፍሪካን ወይም ደግሞ በዋናነት አሁን አሳስቦን የምንነጋገርባት ኢትዮጵያን ኮቪድ አላፈራረሳትም። አሜሪካን እንዳደረገው፣ ጣሊያንን እንዳደረገው፣ ወይ እንግሊዝን እንዳደረገው በኮቪድ ከፍተኛ ጥቃት ስራ አልወደቀችም ኢትዮጵያ። አብዛኛው ብዙ የአፍሪካ ሀገሮችም በተመሳሳይ ሁኔታ ውስጥ አሉ። ቅድም የጠቃቀሷቸውንም ጨምረው እንደው ፈታፈታ አድርገን እንድናይ ሊሆኑ የሚችሉ የሚባሉትን በአንድ ወገን ቀጣይ ጥናትና ምርመራ ያስፈልጋል ሲሉ ከውይይታችንም በፊት እንዲሁ ጠቅሰውልኝ ነበር። ቅድምም ነካክተውታል። እንደው አንድ ቦታ ሁሉንም ይሄን ውይይት የሚከታተሉ ሰዎች ለምን ተለየ የሚለውን ነገር ትንሽ ብርሃን ቢፈነጠቁበት በእርግጥ ያላለቁ ብዙ ጥናቶች እንደሚያስፈልጉም ጠቁመዋል። ዶክተር አሰፋ እሺ። አንድ ከዛ በፊት ትንሽ መናገር ምፈልገው ኢትዮጵያ ውስጥ ጥንቃቄ ሲያደረግ ሰው ሳይ ትልቁ ትኩረት ሃይጂን ላይ ነው፣ እጅ ላይ ሳኒቴሽን ወይም መታጠብ ላይ በጣም ሲያተኩሯ ያለው ነገር። ግን አንድ ሰውን ለማሳጠብ ደግሞ ጎን ያለው ሰው ተጠጋግቶ ነው የሚያሳጥብ። በመጀመሪያ ደረጃ ኮቪድ የትንፋሽ በሽታ ነው፣ ይህን ሰው ማወቅ አለብን። ሬስፒሬቶሪ ነው በትልቅ ስለዚህ መጀመሪያ ትንፋሽ ላይ ነው ከፍተኛ እንትን ማድረግ ያለብን። በእርግጥ ከእጅ ላይ ይሄ ሀንድ እና ሚክስ ሜምበር የምንለው ያ አያስተላልፍም ማለት አይደለም። እሱ ላይ ግን በጣም ትልቅ እንፋስ ሰጥቶ መጠጋጋቱ የበለጠ ጎጂ ነው እና ያነሱት በታች ቫይረሱን የሚያጠፋ ነገር እያደረጉ ከላይ ግን ማስተላለፍ የሚችለውን ነገር ቅርብ አድርገዋል። ጭራሽ በቀጥታ የመተንፈሻ አካላት የሚተነፍሱትና የሚቀበሉበት ቦታ ተፈጥሯል ተጠጋግተው ነው የሚለው አዎ እና እዚህ ላይ በአጠቃላይ ማስተካከል አለባቸው ወደ ጥያቄው ግን ምንድን ነው አንድ በሽታ የሚገባውን አይነት ጸባይ ከአንድ ቦታ እና ሌላ ቦታ ያሳዩ የተለያየ ነው ሲባል የሚታዩ ነገሮች አሉ። አንዱ ሆስት ምንለው ሰውየው ራሱ አንድ ሰው እሱ ነው ወይ ልዩነቱን የፈጠረው ሁለተኛ ቫይረሱ ነው ወይ ሶስተኛ ቫይረሱና ያ ሰው ኢንተራክት ሲያደርጉ የተለየ ነገር አለ ወይ ነው እንዳለው ቅድም የቫይረሱ እዚህ እና እዛ ያለው በሽታ የማምጣት ጸባዩ ተመሳሳይ ነው ወይ ወይ አይደለም የሚለው ገና ነው፣ እሱ መጠናት ያለበት እንግዲህ ቫይረሶች ተወስደው አኒማል ላይ እንሰሳ ላይ የተደረጉ ምን አመጡ የሚለው ነገር መጠናት አለበት፣ ከቦታ ቦታ ጸባያቸው ተለያይቶ ሊሆን ስለሚችል። ሁለተኛ ሰዎችም ወይ ራሱ አንድ ኢትዮጵያዊ ከአንድ አውሮፓ ወይ አሜሪካ ከሚኖር የተለየ ሁኔታ አለ ወይ ከእድሜ ስርጭቱ ውጪ አብረውን የኖሩ በሽታዎች ከዚህ በፊት ሰውነታችን ላይ ያመጡትን ለውጦች አናውቅ። እነዚህ ነገሮች አሁን መጠናት አለባቸው። ለምሳሌ ቢሲጂ በዓለም ደረጃ ምናልባት የቢሲጂ ለሳምባ በሽታ ለሳምባ በሽታ መከላከያ ለቲቢ የሚሰጠው ኢትዮጵያ ውስጥ አንድ ፐርሰንት ይሰጣል ። ሆስፒታል አካባቢ ላለ ሰውና ጤና አክሰስ ላለው ሰው እሱ ውስጥ ጠቅሞ ሊሆን ይችላል የሚልም እይታ አለ። ነገር ግን እሱን ደግሞ ትንሽ የሚያፈርሰው ወደ ብራዚል አካባቢ በሽታው ጸንቷል፣ ግን ቢሲጂም ይወስዳሉ። ሌላ ቫይረሶች ከዚህ በፊት ሌላ ቫይረሶች ጋር ተጋልጠን ከሆነ እነሱ ውስጥ ጥቅም አላቸው ወይ? ሌላ የተከተብናቸው ክትባቶች ጥቅም አላቸው ወይ? እነዚህ ሁሉ ገና ጥናት ውስጥ መግባት አለባቸው። ሌላ ደግሞ ኢንቫይሮንመንቱ የተለያየ ነው። አካባቢው አየር አለ፣ ፀሐይ ብርሃን አለ፣ ሙቀት አለ፣ የአየር እንቅስቃሴ አለ። እነዚህ ሁሉ ነገሮች ከቦታ ቦታ ይለያያሉ። እና እነዚህ ፋክተሮች ሶስቱ ሰው ነው ወይ፣ ቫይረሱ ነው ወይ፣ አካባቢው ነው ወይ ወይስ ሲደመሩ ያላቸው ኢንተራክሽን የተለየ ነው ወይ? በዚህ ትንሽ ለየት ላለ ሁኔታ ማየታችን የሚለው በጣም ጥልቅ የሆነ ሰፋ ያለ ጥናት መደረግ ያለበት። ነገር ግን ኮቪድ ከኛ ጋር ነው የሚኖረው። አዲስ በሽታ የሰው ልጅ ጨመረ ማለት ነው። አዲስ ቫይረስ እንስሳ ጋር የነበረ ወደኛ መጥቷል አሁን። ስለዚህ የሚጠፋ ነገር አይደለም። ገና ክትባት ሰባ ወይም ሰማንያ ፐርሰንት መከላከያ አቅም ህብረተሰብ ከገነባ በኋላ ነው ወረርሽኝ መሆኑ የሚቆመው። ወረርሽኝ መሆኑም ቆመው ህመም መምጣቱ ሊቀጥል ይችላል። ለዛ ነው በአብዛኛው የምናየው በበሽታ አዲስ በሽታ ለሰው ልጅ መጣ ማለት ነው። እና ጥንቃቄው ግዴታ መቀጠል ያለበት ነገር መሆኑን ሰው ማወቅ አለበት። ዶክተር አሰፋ መኮንን ጀጃው ኮቪድ አስራ ዘጠኝ ዛሬ ያለበትን ሁኔታ ይልቁንም ደግሞ በኢትዮጵያ የሚታየው እርሶ መሰል ባለሙያዎች አሳስቦናል የምትሉት መዘናጋት የሚታይበትን ሁኔታ አስመልክቶ የሚያስፈራውን እና የማያስፈራውን መለየት የሚቻልበት ሰዎች በራሳቸው የሚወስዷቸውን እርምጃዎች በተጨባጭም ሳይንሱ የሚነግረንን ዛሬ የተደረሰበትን ሊሆኑ የሚችሉትንም በጥናት ላይ ያሉትንም ጨምሮ በዝርዝር ነው ሙያዊ ትንታኔ የሰጡን። መሰል ውይይቶቻችን ደግመን እንደምናገኘው ተስፋ አድርጋለሁ። ለአሁኑ ለሰፊው ሙያዊ ትንታኔው ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ ጠናሁን የአፍሪቃ ጋዜጠኞች ለአደጋ የተጋለጡ በመሆናቸው የአፍሪቃ ህብረት በጋዜጠኞች ላይ የሚደቀኑ አደጋዎችን የሚከታተል ድረገጽ መስርቷል። አላማውም የሚዲያ ሰራተኞችን የደህንነት ሁኔታ ለማሻሻልና የመናገር መብትን ለመደገፍ መሆኑን የአሜሪካ ድምፅ ዘጋቢ አኒታ ፓወል ከጆሃንስበርግ በላከችው ዘገባ ጠቅሳለች። አዳነች ፍስሀዬ ለአፍሪቃ ደክርሶች ርሶች ዝግጅቷ እንዲህ አቅርበዋለች። አለም አቀፍ የጋዜጠኞች ፌዴሬሽን በገለጸው መሰረት ባለፈው አመት ስድስት አፍሪካውያን ጋዜጠኞች ተገድለዋል። ስፍር ቁጥር የሌላቸው ጋዜጠኞች ደግሞ ለአደጋ ተጋልጠዋል፣ ታስረዋል፣ ተዋክበዋል፣ ሳንሱር ተደርጎባቸዋል ሲሉ በርካታ የሚዲያ ነፃነትና የሰብአዊ መብቶች ተሟጋች ቡድኖች ሲናገሩ ቆይቷል። የአፍሪካ ህብረት ታዲያ ይህ መቆም አለበት እያለ ነው። ይህን ለማድረግም የጋዜጠኞች ዋናው መሳሪያ የሆነውን ሀቅ ወይም ፋክስ እየተጠቀመ ነው። ሴፍቲ ኦፍ ጆርናሊስትስ ኢን አፍሪካ ዶት አፍሪካ የተባለ አዲስ ድረገጽ ባለፈው አርብ ተመስርቷል። ይህ ድረገጽ በአፍሪካውያን ጋዜጠኞች ላይ የሚደቀኑ አደጋዎችን ይከታተላል። የአፍሪካ ዋና አዘጋጆች መድረክ ሊቀመንበር ጆቪያ ራንታው በሙያቸው ምክንያት የሞት አደጋ የደረሰባቸውን የሥራ ባልደረቦቻቸውን ያስታውሳሉ። these heroes of the of the media in Africa in whose name we today launch this platform በነዚያ ግዙፎችና የአፍሪካ ሚዲያ ጀግኖች ትከሻ ላይ ነው የቆምነው። በሙያዊ ስራቸው ምክንያት የሚደርስባቸውን ወከባ፣ እስራትና ግድያ ለማቆም እንዲረዳ ዛሬ ይህን መድረክ የመሰረት ነው በእነሱ ስም ነው። በአንዳንድ የምናፈቅራት አፍሪካ ክፍሎች የሚዲያ ነጻነት፣ የመናገር ነጻነት እንዲሁም ለመረጃ ተደራሽነት ማግኘት የሞትና የሕይወት ጉዳይ ነው። ከሩቅ ሆነው በታዋቂ ሰዎች ላይ በመጮህ ጥያቄ ለመጠየቅ በመሞከር እነዛን ሰዎች የሚያበሳጩ ጋዜጠኞች እንዳሉ አምነው የተቀበሉት ራንታው እና ጓዶቻቸው ሆፕዌል ችኖ ኦኖን የመሳሰሉ ጋዜጠኞችም እንዳሉ መጥቀሳቸው አልቀረም። ችኖ ኦኖ የዚምባብዌ መርማሪ ጋዜጠኛ ሲሆን ፖሊሶች በኮቪድ-19 ምክንያት የተደነገገውን የመንቀሳቀስ እገዳን ሲያስከብሩ አንድን ህፃን ደብድበው ገለዋል የሚል ወሬ በትዊተር በማስተላለፉ የሐሰት ዜና አነስቷል፣ በሚል ለሶስት ሳምንታት ታስሮ በቅርቡ በዋስ ተለቋል። የደቡብ አፍሪካው ፕሬዚዳንት ሲሪል ራማፎሳ በጋዜጠኞች ላይ የሚደቀነውን አደጋ የሚከታተለውን እቅድ ለመደገፍ ጋዜጠኞችንና ስራቸውን መውደድ አለብህ ማለት አይደለም ብለዋል። ስ የሚያስፈልገው የጋዜጠኞችን መብት በሚገባ መጠበቅ ነው። በአንዳንድ ወይም በሁሉም ሥራዎቻቸው ባንሰማም እንኳ ጋዜጠኞች ስራቸውን የማከናወን የፈለጉትን የመጻፍ የማሳተምና የማሰራጨት መብታቸው እንዲከበር ያስፈልጋል። አፍሪቃ የሰብአዊ መብት ባህል፣ የዲሞክራሲ፣ የጾታ እኩልነት፣ አካታችነት፣ ሰላም፣ ብልጽግና ለሁሉም ዜጎች ደህንነት እንዲኖር እንዲሁም የሚዲያ ነጻነት ካለ ገደብ ለማሰረጽ እየሰራች ነው። የተመሰረተው አዲስ መድረክ በመላ አፍሪቃ ያሉትን ጋዜጠኞችና በአፍሪቃ ዙሪያ ያሉትን ሌሎች የሚዲያ ሰራተኞችን ደህንነት ለመጠበቅ የሚያስችል ወሳኝ መሳሪያ ነው። የሚዲያ ነጻነት ተሟጋቾች በበኩላቸው ጋዜጠኞችን ቢሆኑ ኃላፊነት እንዳለባቸው ሳያውሱ አላለፉም። የጋዜጠኞችን ደህንነት ለመጠበቅ የተመሰረተው ድረገጽ በቨርቹዋል ወይም በርቀት በተከፈተበት ወቅት የፌሊሲየን ካፑጋን ጉዳይ አንስተዋል። ካፑጋ ሬዲዮ ቴሌቪዥን ሊብሬ ዴ ሚሌ ኮሊንስ የተባለው የጥላቻ ፕሮፓጋንዳ ስርጭትን የመሰረቱ ናቸው። የሬዲዮና የቴሌቪዥን ስርጭቱ ሩዋንዳውያን እንደ አውሮፓ አቆጣጠር በ994 ዓ ም ከ800 ሺህ በላይ ዜጎችን ህይወት ባጠፋው ፍጅት እንዲሳተፉ ይቀሰቅሱ ነበር። ካፑ ጋር የሬዲዮና ቴሌቪዥን ስርጭቱን የጥላቻ ነበልባልን ለመጥፋትና ግጭት ለመቀስቀስ ስለተጠቀሙበት ሄግ በሚገኘው ዓለም አቀፍ የወንጀል ችሎት ፊት ቀርበው በእስር ይገኛሉ። ለ23 ዓመታት ያህል በድብቅ ሲኖሩ ቆይተው በ84 ዓመት ዕድሜያቸው ከፓሪስ ወጣ ብሎ በሚገኝ ቦታ ላይ መያዛቸው ታውቋል። የአፍሪካ ህብረት የሥነ ህንፃ ሰክሬታሪያት አስተዳደር ኃላፊ ሳላህ ሐማድ ህብረቱ ሀቀኛ ጋዜጠኝነትን ከጠንካራ እና ሰላማዊ ማህበረሰብ ጋር እንደሚያያይዝ ተናግረዋል። ስለ ህዝቦች መብት ስለ ሰብአዊና ስለ አፍሪቃውያን መብት ስናወራ ስለ ሚዲያ እና ስለ መናገር ነፃነት እንዲሁም መረጃን ስለማግኘት መብት ሳናነሳ ልናልፍ አንችልም። የአፍሪቃ ህብረት ታዲያ የእነዚህ መብቶች መጠበቅን አብክሮ እንደሚደግፍ አመላክተዋል። የአፍሪቃ ህብረት የከፈተው መድረክ እንደ አውሮፓ አቆጣጠር ጥር 19 ላይ በትግራይ ክልል የተገደለውን ጋዜጠኛ አይነት በጋዜጠኞች ላይ የሚፈጸሙ ጥቃቶች ትኩረት እንዲያገኙ ይረዳል። የኢትዮጵያ የሰብአዊ መብት ካውንስል በገለጸው መሰረት ጋዜጠኛ ዳዊት ከበደ አርአያ እና ጓደኛው መቀለ ከተማ ውስጥ በመንግስት የጸጥታ ኃይሎች ተገድለዋል። አድማቾች የአፍሪካ ህብረት አፍሪካውያን ጋዜጠኞች በሙያቸው ምክንያት የሚደቀንባቸውን አደጋ ለመከታተል ስለመሰረተው የድረገጽ መድረክ የተቀናበረው ዝግጅት እዚህ ላይ አብቅቷል። ሳምንት በሌላ ርዕስ እንገናኝ። በደህና የቤት ኪንግ የኢትዮጵያ ፕሪምየር ሊግ አስረኛ ሳምንት ጨዋታዎች ከሰሞኑ ተደርገዋል። አርብ ጥር 21 ቀን 2013 በተደረገው ጨዋታ ወልቂጤ ከተማ ድሬዳዋ ከተማን 3 ለ1 ሲያሸንፍ ኢትዮጵያ ቡናና ባህር ዳር ከተማ 2 ለ2 አቻውተዋል። ቅዳሜ ጥር 22 2013 በተደረገ ጨዋታ ቅዱስ ጊዮርጊስ ከሲዳማ ቡና፣ ሰበታ ከተማ ከሃዲያ ሆሳና 0 ለ0 አቻውተዋል። እሁድ ጥር 23 2013 በተደረጉ ጨዋታዎች አዳማ ከተማ ሐዋሳ ከተማን፣ ወላይታ ዲቻ ጂማ አባ ጅፋርን በተመሳሳይ ውጤት 3 ለአንድ አሸንፈዋል። ፋሲል ከነማ በ22፣ ሀደያ ሆሳና በ18፣ ቅዱስ ጊዮርጊስ በ17 ነጥቦች ሳምንቱን ከአንደኛ እስከ ሶስተኛ ደረጃ ይዘው ጨርሰዋል። የከፍተኛ ጎል አስቆጣሪዎችን ደረጃ ሙጂብ ቃሲም ከፋሲል ከነማ በ12 ጎሎች ይመራል። አቡበከር ናስር ከኢትዮጵያ ቡና በ11 ጎሎች፣ ጌታነ ከበደ ከቅዱስ ጊዮርጊስ በ7 ጎሎች ሁለተኛና ሦስተኛ ሶስተኛ ደረጃ ላይ ይገኛሉ። ትውልደ ኢትዮጵያዊው አበረ ካሳው በላይና ትውልደ ኢራናዊው ካስራ ማህዲ ፖናጃድ በመጪው የቶኪዮ ኦሎምፒክ የስደተኞቹን ኦሎምፒክ ቡድን ወክለው ለመሳተፍ ጥረታቸውን ቀጥለዋል። አበረካሳው ነዋሪነቱን አውስትራሊያ ያደረገ ሲሆን በረጅም ርቀት ሩጫ ተሳታፊ ለመሆን አቅዷል። ከአስራ ማሃዲ ፖርናጃድ በበኩሉ ኢራን ውስጥ ይኖር የነበረ፣ በጀርመን በስደተኝነት የሚገኝ የቴኳንዶ ስፖርት ተወዳዳሪ ነው። በጃፓን ኦሎምፒክ ተሳታፊ የሚያደርገውን የማጣሪያ ውድድር በሶፊያ ከተማ ላይ ያደርጋል። በተለያዩ ሀገራት ተበትነው የሚኖሩ ስደተኞችን የሚወክል ቡድን በኦሎምፒክ አደባባይ መሳተፍ የጀምረው ዛሬ አምስት ዓመት በተካሄደው የሪዮ ኦሎምፒክ ላይ ነበረ። በዚያ ኦሎምፒክ ላይ ኢትዮጵያዊው ዮናስ ክንዴን ጨምሮ በአጠቃላይ አስር አትሌቶች ተሳትፈዋል። ዜናው የተገኘው ከኦሎምፒክ ድረ ገጽ ነው። አርብ ዕለት ኤልሳልቫዶር የሳልቫዶር እግር ኳስ ፌዴሬሽን የቀድሞ ፕሬዚደንት የነበሩትን ሬናልዶ ቫስኩዝን ለአሜሪካ አሳልፋ ሰጥታለች። ሬናልዶ በዩናይትድ ስቴትስ በገንዘብ ማጭበርበር ወንጀል ሲፈለጉ ነበረ። የሰሜን ማዕከላዊና ካሪቢያን ሀገራት የእግር ኳስ ኮንፌዴሬሽን ኮንካካፍን ባመሰ የብዙ ሚሊዮን ዶላሮች የሙስና ወንጀል ዩናይትድ ስቴትስ ከከሰሰቻቸው በኋላ የዛሬ ስድስት ዓመት ገደማ በቁጥጥር ስር ውለዋል። ዛሬ ሬናልዶ ቫስኩዝን አሳልፈን የመስጠቱ ሂደት ተጠናቋል ሲል የኤልሳልቫዶ ጠቅላይ አቃቤ ሕግ መሥሪያ ቤት በትዊተር ገጹ በኩል አስታውቋል። ሮይተርስን የዘግበው የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22፣ በ25 ና በ30 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት በየቀኑ ከሚ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም ዝ ላይ ያበቃ። አስተናጋጃቸው አሉ አከበደ ከአቀናባሪያችን ንጉሱ ታምሬ፣ ከእለቱ ዋና አዘጋጅ ሰለሞን አባትና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ማክሰኞ ከሚ3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ